ለዘንድሮው የኖቤል የሰላም ሽልማት ስዊዘርላንድ ነዋሪ የሆኑት ኤርትራዊው አባ ሙሴ ዘራይ ታጭተዋል። አባ ሙሴ በአውሮፓ ለስደተኞች ችግር እየተሟገቱ የሚገኙ ካቶሊክ ካህን ናቸው። ሳሌም ሶሎሞን አባ ሙሴን በስልክ አነጋግራ ተከታዩን አጠናቅራለች። አርባ ዓመት ዕድሜያቸው ላይ የሚገኙት አባ ሙሴ በአፍሪካ በአውሮፓ ውስጥና በሜዲትራኒያን ባህር ላይ እየታዩ ያሉ የስደትና የስደተኞች ችግሮች መፍትሄ ለማግኘት ለበርካታ ዓመታት ሲሟገቱ ቆይተዋል። ጣሊያንና በተለያዩ የአውሮፓ ከተሞች ውስጥ የተበተኑ ስደተኞች ትኩረት እንዲያገኙ ለጣሊያንና ለሌሎች የአውሮፓ ሀገሮች መንግስታትና ባለስልጣኖች አቤቱታቸውን ሲያቀርቡና ሲጎተጉቱ ቆይተዋል። አባ ሙሴ የአውሮፓ መሪዎች ስለ ችግሩ የሚገባውን ትኩረት አልሰጡም ብለው እስከ ዛሬ እየተሟገቱ ይገኛሉ። አባ ሙሴ ሜዲትራኒያን ባህር ላይ ለአደጋ ከተጋለጡ ፍልሰተኞች የሚደርሷቸውን የደረሱ ሊን ጥሪዎች ለጣሊያንና ለማልታ የባህር ኃይሎች እያቀበሉ በባህር ላይ የነፍስ አድን ሥራዎች እንዲጀምሩ ላለፉት አስራ ሁለት ዓመታት ሲጥሩ የኖሩት ሰው ናቸው። አባ ሙሴ ለመሆኑ ለዘንድሮው የኖቤል የሰላም ሽልማት ስለመታጨታቸው ምን ይላሉ? ኮሚሽኑ ይህንን የሰላም የኖቤል ሽልማት ለመስጠት ካሰበ ባለፉት ሀያ ዓመታት የታገልኩለትና የለፋሁበት የስደተኞች መብቶች ትኩረት አገኘ ማለት ነው። ያለ ፍትሕ፣ ያለ ነጻነት፣ ያለ ዲሞክራሲ የሰው ልጅ መሠረታዊ መብቶች ሳይከበሩ ሰላም አይኖረንም። የትም ቦታ ደግሞ ሰላም እንዲጸና ከፈለግን መሠረቱ ፍትሕ፣ ሰብአዊ መብቶችና ነጻነት ናቸው። ስለዚህ እኔን ለዚህ ሽልማት ያቀረበ ሰው በተለይም በሜዲቴራንያን ባህርና በየበረሃው በየእስር ቤቱ የሚሰቃዩ ስደተኞች ጉዳይ ትኩረት እንዲያገኝ ያለመ ነው። ለመሆኑ ዛሬ ዛሬ እንዲህ በእጅጉ ተስፋፍቶ ለሚታየው የስደት ችግር መፍትሄው ምንድን ነው ብለው ያስባሉ አባ ሙሴ? የዚህ ችግር መፍትሄው የአፍሪቃ ስደተኞችን ወደ አውሮፓ ማጓጓዝ አይደለም። መፍትሔው ለቀው የሚሰደዱባቸው አገሮች ውስጥ ላሉት ችግሮች መፍትሔ መፈለግ ነው። እነዚህ ስደተኞች ለምንድ ነው የየትውልድ አገራቸውን እየለቀቁ የሚሸሹት? ችግሩ ምንድን ነው? አፍሪካውያንን ሁሉ አውሮፓ፣ ዩናይትድ ስቴትስ ወይም ካናዳ ወስደን ማስፈር አንችልም። ሕዝብ በገዛ አገሩ ተከብሮ ነጻነቶቹና መብቶቹ ተከብረው እንዲኖር ማስቻል አለብን። ይህ ካልሆነ ሰው አገሮቹን እየጣለ ይነጉዳል በየበረሃውና ባህርን ሲያቋርጥ ሕይወት ይረግፋል። እስር ቤቶች በንጹሃን ዜጎች ይጨናነቃሉ። ስለዚህ ዓለም አቀፉ ማህበረሰብ የችግሩን ምንጭ ነው ማድረቅ ያለበት። አባ ሙሴ ባለፈው ዓመት አጋማሽ አካባቢ ከሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው በነበረ ጊዜ እያከናወኑ ስላሏቸው ለስደተኞች ደህንነት የመሟገት ተግባራት ተነጋግረው ነበር። ስለ ስደተኞች መከራና ሰቆቃም ጳጳሱ ስላሏቸው አስተሳሰብና ዕውቀትም አባ ሙሴ እንዲህ ብለዋል። ፓፓው በእውነቱ ስለ ስደተኞች ችግር ጥልቅ እውቀት ነው ያላቸው። ባለፈው ሚያዚያ በተገናኘን ጊዜ እንኳ ስለ ስደተኞች ችግር ነው ያነጋገሩኝ። ላምፔዱሳን የጎበኙ የመጀመሪያው ከፍተኛ የሃይማኖት መሪ ናቸው። በላምፔዱሳ ብዙ ኤርትራውያን ኢትዮጵያውያንና የሶማሊያ ስደተኞችን እንዳዩ ገልጸውልኛል። በሕገ ወጥ አዘዋዋሪዎች ከየአገሮቻቸው የወጡ መሆናቸውንም ስለተረዱ ስለነዚህ ጉዳዮች ሲጠይቁኝ ነበር። ስለዚህ አባ ፍራንሲስ የስደተኞችና ፍልሰተኞች ስቃይ እንዲቆም ምዕራባውያን ሀገሮች እንዲቀበሏቸው ከመጠየቅም በላይ የሚሰደዱባቸው ሀገሮች ፖሊሲዎችም እንዲቀየሩ ጥሪ እያደረጉ ነው። ለመሆኑ የአባ ፍራንሲስ ለቫቲካን የበላይነት መመረጥ ማህበራዊ ፍትህን ያስገኛል ብለው ያምናሉ? ሌሎች ካህናትስ በእርሳቸው ምክንያት ለተመሳሳይ ተግባር ይበረታታሉ ብለው ያስባሉ? ሂ ድሮፕ አዎ ችግሩ መፍትሄ እንዲያገኝ ትኩረት በመስጠት ተናግረዋል ብዙ ጊዜ የስደተኞችና የፍልሰተኞች መብቶች እንዲከበሩ ፍትህ እንዲያገኙ ጥሪ አድርገዋል የአውሮፓውያን አስተሳሰብና ስደተኞችን በተመለከተ ያላቸው አመለካከት እንዲለወጥ ከፍተኛ አስተዋጽኦ እያደረጉ ናቸው እርስዎ መሠረቶ ኤርትራ የሆነ ግን ኑሮውን አውሮፓ ውስጥ ያደረጉ ሰው ነውት በዚህ የስደት ችግር ውስጥ እንዲህ የጎላ ሚና እየተጫወቱ ይገኛሉ። እንዲያውም ለኖቤል ሽልማት እስከ መታጨት በቁ። ለመሆኑ በዲያስፖራ ያለው ኤርትራዊና ኢትዮጵያዊ ሁሉ በዚህ የስደትና የፍልሰት ችግር ውስጥ እንዲህ አስተዋጽኦ ማበርከት ይችል ይሆን? በዲያስፖራ ያለው ሰው በዚህ የስደት ጉዳይ ወይም ችግር ውስጥ እገዛ ሊያደርግ ይችላል። ይሁን እንጂ በተለያዩ አካባቢዎች ያለው የስደተኞች ችግር የተለያየ ነው። ከኤርትራ ከኢትዮጵያ፣ ከመላ አፍሪካ ቀንድ የሚሰደደው ሰው የተለያዩ ችግሮች አሉበት። ስለዚህ በውጪ በዓለም ዙሪያ ያሉት የአፍሪካ ቀንድ አካባቢ ተወላጆች ይህንን ሥራ ለመሥራት በቅድሚያ ራሳቸው ኅብረት ያስፈልጋቸዋል። ሰው ተበታትኗል፣ አብሮ መሥራት ተስኖታል፣ በብዙ ትናንሽ ቡድኖች ተከፋፍሏል። በዳያስፖራ ያለው ሰው ስለዚህ እንዲህ አይነቱን የስደተኞችን ችግር የመሳሰሉ ጉዳዮችን ለመጋፈጥ አቅም የሚያጥረው ይመስለኛል። አባ ሙሴ ለታጩበት መቶ ስድስተኛው ለሆነው ለዘንድሮ የኖቤል የሰላም ሽልማት አብሯቸው ከታጩት መካከል የሮማው ሊቀ ጳጳስ አቡነ ፍራንሲስና የጀርመን ቻንስለር አንጌላ መርክል ይገኙበታል።